ጤናና አካባቢ ይሄ አገራዊ የአፈር ለምነት ዳሰሳ ጥናት ያስፈለገበት ዋናው ምክንያት የሰብል ምርትና ምርታማነትን በከፍተኛ ደረጃ ለማሳደግ ለግብዓትነት የምንጠቀምባቸው ማዳበሪያዎች በአፈሩ ወቅታዊ ሁኔታ ማለትም የለምነት ደረጃውና ሰብሎች በሚፈልጓቸው ንጥረ ነገሮች የተመሰረተ መሆን ስላለበት ነው ፕሮፌሰር ተካልኝ ማሞ የአገራዊ አፈር ለምነት ዳሰሳ ጥናት መርሃ ግብር ኃላፊ ናቸው። ፕሮፌሰሩ እንደገለጹልን ኢትዮጵያ ላለፉት አራት ዓመታት በ495 ወረዳዎች የአፈር ለምነት ዳሰሳ ጥናቱን አካሂዳለች። የዳሰሳ ጥናቱ ምን ምንን አካቷል? ፕሮፌሰር ተካልኝ ያስረዳሉ። አንደኛ የገጸ ምድር ዳሰሳ ጥናት አካሂደናል። ማለት የአካባቢውን ተዳፋማነት፣ የእጽዋት ሽፋን፣ የአካባቢውን የማዳበሪያ አጠቃቀም የሰብል አመራረት ዘይቤ፣ ይሄን ሁሉ ሰብስበናል። ሁለተኛ የአፈር ናሙናዎች በመውሰድ በጣም በዘመኑ ዘዴዎች ተመርምረው ምን ምን ንጥረ ነገር እንደሚጎድል ታውቋል። እንደገና የዲጂታል ሳተላይት ኢንፎርሜሽን ተጠቅመናል። ሌሎች ግብዓቶችም ውርስ መረጃዎችን ተጠቅመን ለነዚህ አካባቢዎች ላለው የአፈር ለምነት ወቅታዊ ሁኔታ ምን ማዳበሪያ ያስፈልጋል የሚለውን በጣም ዘመናዊ በሆነ በጂኦ ስታቲስቲካል ዘዴ ነው እንዲታወቅ የተደረገው። ይሄ የዲጂታል የአፈር ለምነት ዳሰሳ ጥናት በአፍሪካ አልተካሄደም። እንኳን በአፍሪካ በዓለምም በጣም በጣም የእኛ የቀደመ ነው። ለምንድን ነው ብዙ የአውሮፓም ሆነ የአሜሪካ ሀገራት የሳተላይት መረጃ ነው የሚጠቀሙት? ለምን? የመሬት ገጽታቸው ብዙ ተዳፋታማ አይደለም፣ አፈራቸው የተጎዳ አይደለም። ስለዚህ በሳተላይት የሚወስሉት መረጃ በቂያቸው ነው። እንደኛ ላለ ሀገር ሰማንያ በመቶ የመሬት ገጽታ ተዳፋታማ በሆነበት የሳተላይት መረጃ ብቻ በቂ አይደለም። ስለዚህ በየቀበሌው በየጎጡ፣ ተራራ እየወጡ ቁልቁለት እየወረዱ ናሙና መውሰድ ያስፈልጋል። ይሄንንም በመስክ የተሰማሩት ከስልሳ ያላነሱ የአፈር ለምነት ባለሙያዎችና ቀያሾች ናሙና እየሰበሰቡ ነው ናሙና ተሰብስቦ ወደ ቤተ ሙከራዎች ይመጣል ፕሮሰስ ይደረጋል ምርመራ ይካሄዳል ይሄ ምርመራ ውጭ ሀገር ድረስ ይላካል በሀገር ውስጥ ብቻ አይደለም ለምን ትክክለኛ መረጃ መሆኑን ለማረጋገጥ አሁን የእኛን ስራ ለሌሎች አፍሪካ ሀገሮችም ተምሳሌ ትሆነናል በዚህ ግኝት መሰረት የመጠን ማዳበሪያ ፋብሪካዎች ተቋቁመዋል አርሶ አደሮቻችን አሁን እንደ አፈራቸው ሁኔታ ነው ማዳበሪያ እንዲጠቀሙ ያደረግነው ከተደረገው ጥናት ተነስቶ ይሄኛው አካባቢ የተሻለ ለምነው ለማለት ቢከብድም አብዛኛው አካባቢ ግን ምርትን ለማምረት በአፈር ውስጥ ሊኖሩ የሚያስፈልጉ ጠቃሚ ንጥረ ነገሮች ጉድለት እንዳለበት እንደታወቀ ነው ፕሮፌሰር ተካልኝ ያብራሩት። የዳሰሳ ጥናቱ በመደረጉም የአፈሩን ለምነት ለማሻሻል በየትኛው አካባቢ እንዴት አይነት ማዳበሪያ መጠቀም እንደሚገባ ለመለየት ተችሏል። ድሮ እኛ በማዳበሪያ መልክ የምንሰጠው ሁለት ንጥረ ነገሮችን ብቻ ነበር ለሰብል ምርታማነት የሚጠቅሙ ናይትሮጅን እና ፎስፈረስ። በአፈር ለምነት ዳሰሳ ጥናት ግን ያወቅ ነው እስከ ስምንት ንጥረ ነገር የሚጎላቸው አካባቢዎች እንዳሉ ነው። ለምሳሌ በዚህ በመካከለኛው አካባቢ ብዙ የተጎዳ ላይሆን ይችላል። ነገር ግን ፍጹም ለም ነው የምትይው አካባቢ የለም። ለምን? ምርት እስካመረትሽ ድረስ ከአፈር ውስጥ ንጥረ ነገር ይወጣል። ባንክ ያለሽ አካውንት ኔጌቲቭ እንደሚሆን ሁሉ አፈር ውስጥ ያለው ንጥረ ነገርም ተመናምኖ ያልቃል። ለምሳሌ የሰልፈር ንጥረ ነገር ችግር በጣም በከፍተኛ ደረጃ አለ። የፖታሲየም፣ የቦሮን፣ የዚንክ፣ የብረት ወይም የአይረን፣ የኮፐር እነዚህ ሁሉ የተከሰቱበት ሁኔታ አለ። ይሄኛው አካባቢ ይሻላል ከሌላው ማለት ይቻላል። ነገር ግን ሁሉም አካባቢ አዳዲስ ማዳበሪያ ይፈልጋል። የድሮን ዳፕ ማዳበሪያ አስቀርተናል እንደ ሀገር ለምን አሁን እሱን የሚተካ ሰልፈር ያለው ዳፕ ነው እያሰራጫን ያለ ነው። ቦሮን ያለው ውሁድ ማዳበሪያም ዘንድሮ አስገብተናል። ሰልፈራ ዘልዳፕ እና ዚንክ ያለው ውሁድ ማዳበሪያም ገብቷል። እነዚህ ወደ ፋብሪካዎች ሄደው ተጨማሪ ንጥረ ነገር ሊታከልባቸው ይችላሉ። አለበለዛ ደግሞ እነዚህም ብቻ ለሚፈልጉ አካባቢዎች በቀጥታ ሊሰራጩ ይችላሉ። በጣም ሰፊ ስራ ነው የተሰራው። እንዳስረዱኝ ፕሮፌሰር ዋናው ነገር መቼም እንደሚያውቁት የተለያየ አካባቢ የተጎዳ ነው በተፈጥሮ ተዳፋት በመሆኑ በዝናቡ በንፋሱ አፈሩ ይጠረጋል እና የምርት እጥረት መኖሩ ነው እንግዲህ ብዙ ጊዜ ለረሃብ የሚዳርገው እና እንዲህ ያለውን ነገር መፍትሄ ሊያመጣ የሚችል ነው ወይ ይሄ ጥናት ብለው ያምናሉ? እንደ ባለሙያ በጣም በትክክል ለምሳሌ የአፈር መከላል አሁንም ኢትዮጵያ ለሌላው አገር ተምሳሌ ትሆናለች። እንዴት ብትይኝ፣ የአፈር መሸርሸርን ለማቆም የማህበረሰብ ተፋሰስ ልማት ነው እየተካሄደ ያለው። ማህበረሰቡ ችግሬ ነው ብሎ አውቆ ራሱ ለጻ ጉልበት እየሰጠ ሌላውን ደግሞ በገንዘብና በሌላም ድጎማ እየተደጎመ እያለማ ነው ያለው። ድሮ በጣም የደከሙ አካባቢዎች ዛሬ አገግመው አረንጓዴ ሆነው እንደገና የጠፉ ምንጮች እየመጡ የዱር እንስሳት እየተመለሱ ነው። ብዙ ህይወት እየተመለሰ ነው። ስለዚህ በዚህ ትልቅ ትልቅ ለውጥ መጥቷል። ይሄ ማለት ለአካባቢ፣ ለአየር ንብረት ለውጥ ለመቋቋም ትልቅ አስተዋጽኦ አለው። ሁለተኛ እኛ በአፈር ለምነት ዳሰሳ ጥናት መሰረት ማዳበሪያ ስንቀይር በእነዚህ አካባቢዎች የዝናብ እጥረት ባልተከሰተበት ከፍተኛ ምርት ይገኛል። ይሄ ከውጭ የምናመጣው የስንዴም ሆነ ሌላ ምርት እዚሁ በሀገራችን ፕሮቫይድ እንድናደረግ ያስችለናል። ለምሳሌ ከምንጠቀማቸው ማዳበሪያዎች አንዱ የፖታሽ ማዳበሪያ ነው። የፖታሽ ማዳበሪያ ልዩ ባህሪው እርጥበት በበዛበት፣ ውርጭ በበዛበት ሰብሎች ያን እንዲቋቋሙ፣ እርጥበት ደግሞ ባነሰበት ሰብሎች አሁንም ያን ተቋቁመው ምርታማ እንዲሆኑ፣ በሽታ ከተከሰተ በሽታ እንዲቋቋሙ ይረዳቸዋል። ይህንን ዘንድሮ በዚህ በሰምጥ ሸለቆ አካባቢ ባደረግነው ቅኝት በደንብ አድርገን አረጋግጠናል። ስለዚህ ይሄ የኤሊኖ ክስተት ያው ለኢትዮጵያ ብቻ አይደለም ለሁሉም ሀገራት የመጣ ነው። ነገር ግን ማሰብ ያለብን ይሄ ክስተት እኛ የተፋሰስ ልማት ባናካሄድ ኖሮ በጣም የከፋ ይሆን ነበር። እንደ አንድ ዘገባ ላይ ያየሁት በአማራ፣ ኦሮሚያ እና በደቡብ ብሔር ብሔረሰቦች ክልል የሚገኘው አርባ ሶስት በመቶ የሚሆነው የእርሻ መሬት አፈሩ አሲዳማ ነው ይላል። ምን ማለት ነው ይሄ? በትክክል እንግዲህ ምንድን ነው የአፈር አሲዳማነት የሚከሰተው አፈር በእንክብካቤ ሳይያዝ ቀርቶ በዝናብ ወይም በጎርፍ የአፈርን ኬሚካላዊ ይዘት የተመጣጠነና ጥሩ እንዲሆን ለማድረግ የሚችሉ ንጥረ ነገሮች በእንግሊዝኛ ካታይንስ ይባላሉ። እነዚህ ታጥበው ሲወጡ አፈር ውስጥ የሚቀሩት ደግሞ አሲዳማነትን የሚፈጥሩ ንጥረ ነገሮች ናቸው። ለምሳሌ ብረት፣ አሉሚኒየም፣ ማንጋኒዝ አይነቶቹ። ስለዚህ ይህ አሲዳማነት በአንድ ጀንበር የተከሰተ አይደለም፣ ከብዙ ዓመታት በኋላ የተከሰተ ነው። ነገር ግን መንግስት፣ ግብርና ሚኒስቴር ይህንን ችግር ለመፍታት ከዛሬ አስር ዓመት በፊት የኖራ ፋብሪካዎች አምስት ቦታ ተቋቁመው ኖራ እየተፈጨ እነዚህ የአፈር አሲዳማነት ችግር ባለበት አካባቢ እየተሰራጨ ነው አሲዳማነትን ለማቆም እና የአፈሩን ኬሚካላዊ ይዘት እንደሚፈለገው ለማስተካከል ኖራ ነው የምንጠቀመው። ኖራ ማለት ካልሲየም ካርቦኔት ማለት ነው። ስለዚህ አሁን ባለው ሁኔታ ትክክል ነው። እነዚህ በጣም ምርታማ ሊሆኑ የሚችሉ አካባቢዎች የአሲዳማነት ችግር አለባቸው፣ ኖራም እየተሰጠ ነው። ነገር ግን እኛ ደግሞ ይሄንን በተሻለ ደረጃ ለመቅረፍ እንደውም የኖራ እንክብል ከምጥን ማዳበሪያ ዝግጅቱ ጋር አብሮ ተጠቅመን ለነዚህ አካባቢዎች ኖራ ያለው ምጥን ማዳበሪያ ለመስጠት እያሰብን ነው። ይህ ማለት ምንድን ነው? ማዳበሪያውን ራሱ ሲሰራጭ የኖራ እንክብል ስላሉት እነዚህ ደግሞ አፈሩን ኬሚካላዊ ይዘት በማሻሻል አሁን ሰብሎቹ የተሻለ እድገት እንዲሰጡ የተሻለ የንጥረ ነገር አጠቃቀም፣ የውሃ አጠቃቀም አካሂደው ከፍተኛ ምርት እንዲሰጡ ይረዳል። ስለዚህ የተገለጸው ጉዳይ ወቅታዊ ነው። ምናልባት በሶስት በአራት ዓመት የሚቀየር ነው ብለን መያዝ እንችላለን። አገራዊ የአፈር ለምነት ዳሰሳ ጥናት መርሃግብር ኃላፊ ፕሮፌሰር ተካሊን ማሞ እንደገለጹት ይህን ጥናት በማካሄዱ ረገድ አፍሪካ ውስጥ ኢትዮጵያን የተከተለችው ታንዛኒያ ናት። ጋናና ናይጄሪያም ለዚሁ ጥናት በዝግጅት ላይ ናቸው። በኢትዮጵያ የተካሄደው የአፈር ለምነት ዳሰሳ ጥናት በአብዛኛው በመጠናቀቁ ባለሙያው እንደሚሉት ይህን የሚዘረዝረውን መጽሐፈ ካርታ የትግራይ ክልል ባለፈው ዓመት ተረክቧል። ቀሪዎቹስ አሁን በዚህ ሂደት የአራት መቶ ዘጠና አምስት ወረዳ የአፈር ለምነት ዳሰሳ ጥናት ጨረስን። የትግራይ ክልል የመጽሐፈ ካርታውን አምና አስረከብን። የደቡብ ክልል መጽሐፈ ካርታውን በሚቀጥለው የካቲት እናስረክባለን። የአማራ ክልልም እንዱ ስለተጠናቀቀ የአፈር ለምነት መጽሐፈ ካርታው በየካቲት መጨረሻ እናስረክባለን። አሁን በብዛት እየሰራ ነው ኦሮሚያ ክልል ላይ ነው። ያው ኦሮሚያ ሰፊ ስለሆነ እሱን ሰባ አምስት በመቶ አጠናቀላል። የዳሰሳ ጥናቱ መደረግ ሌላም የሚያስገኘው ጥቅም አለ ይላሉ ፕሮፌሰር ተካልኝ። ብሔራዊ የአፈር ሀብት መረጃ ስርዓት አቋቋምን። ይሄ መረጃ አልነበረም። አሁን ግን ይሄ የአፈር መረጃ ቋት እና ወይም ዴታቤዝ ኢንፍራስትራክቸር በግብርና በእርሻና በተፈጥሮ ሀብት ሚኒስቴር ተቋቁሟል። ሁሉም የምንወስዳቸው ናሙናዎች ጂኦ ሪፈረንስድ ናቸው፣ ማለት በጂፒኤስ ከየትኛው ቦታ ላቲቲዩድ እና ሎንግቲዩዱ ተመዝግቦ ነው የሚመጡት። ስለዚህ ሌላ ማረጋገጫ ስራ ቢያስፈልግ ምንም ችግር የለም፣ ያ ከዛ ቦታ እንደገና ናሙና ወስዶ ቀጣይ ስራ መስራት ይቻላል። ሌላው ከመቶ ሺህ ናሙናዎች ያላነሱ የተከማቹበት የአፈር ቤተ መዘክር አቋቁመናል፣ ሶይል አርካይቭ። ይሄ ማለት እነዚህ የአፈር ናሙናዎች ምርመራ ከተካሄደባቸው በኋላ አይጣሉ ይቀመጣሉ። ቀጣይ ስራም ሊኖር ይችላል ደግሞ እንዳለም ወደፊት እናስባለን። እንዲህ አይነቱ የአፈር ለምነት ዳሰሳ ጥናት በአፍሪቃ የመጀመሪያ መሆኑ ነው የተገለጸው። ፕሮፌሰር ተካልኝ ማሞ እንደሚሉት ደግሞ ብዙዎቹ ሀገራት ጥናቱን ደፍረው አይገቡበትም። ለምን ይሆን? ብዙ ሀገራት ይሄን ደፍረው አይገቡበትም መነግርሽ ነገር፣ ለምን ከፍተኛ ውጪ ይጠይቃል። ኢትዮጵያ ግን ለህዝቦቿ፣ ለአርሶ አደሮቿ ስትል ከፍተኛ ውጪ የሚጠይቀውንም ነገር ገብታበታለች። ይሄ የሀገር መሪዎች ቁርጠኝነት ነው። ብዙ ሀገራት ይሄን ሳያውቁ ቀርተው አይደለም ግን አንገብጋቢነቱ አይታያቸውም። ይልቁንም በሳብዛሃራን አፍሪካ የመሬቱ ስልሳ በመቶ የተሸረሸረና የተጎዳ በሆነበት ከፍተኛ የንጥረ ነገር መመናመን ባለበት እንደ አይነት ስራ አለማከናወን ማለት ለአደጋ ራስን ማዘጋጀት ነው። ለምን ሄዶ ሄዶ መሬቱ ምርት አልሰጥ ሲል ምንድን ነው የሚኮነው? ሊታሰብበት የሚገባ ነው። ለሰጡም ማብራሪያ ፕሮፌሰር ተካልኝ ማሞን እያመሰገንን ለዕለቱ ያልነውን በዚሁ እናብቃ። አድማጮች፣ አስተያየት፣ ጥቆማችሁን በደብዳቤ በኢሜይል፣ እንዲሁም በኤስኤምኤስ ልትልኩልን በፌስቡክ ገጻችን ላይም ልትወያዩበት ትችላላችሁ። ሸዋዬ ለገሰ ነኝ። ሰላም ሁኑ።